ዴሞክራሲ በተግባር። ምዕራብ ኦሮሚያ ውስጥ በሚሊዮን የሚቆጠሩ ኢትዮጵያውያን ስልክና ኢንተርኔት ስለተቋረጠባቸው የኮሮና ቫይረስን ስርጭት ለመከላከል የሚያስችላቸውን መረጃ ከሌሎች ኢትዮጵያውያን እኩል እንዳያገኙ ተደርገዋል ሲል ሁማን ራይትስ ዋች የኢትዮጵያ መንግስትን ወቅሷል። የብልጽግና ፓርቲ የኦሮሚያ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በሰጡት ምላሽ ግን የኦነግ ሸኔ በሚል የሚጠራው የታጠቀ ቡድን ስልክና ኢንተርኔትን በመጠቀም ባደራጃቸው የትስስር ሰንሰለት በህዝብ ላይ እጅግ ዘግናኝ ድርጊቶችን ሲፈጽም ቆይቷል ብለዋል። ይህ ሰንሰለት ከላይ እስከታች የተቋረጠባቸውና ቡድኑ የተዳከመባቸው ኃይሎች በኮሮና ቫይረስ አሳበው በጩኸት ኢንተርኔቱን ለማስመለስ የያዙ ጥረት ነው ሲሉ ምላሽ ሰጥተዋል። ጽዮን ግርማ ዝርዝር አላት። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ላቴሽያ ባይደር በምዕራብ ኦሮሚያ የሚገኙ በሚሊዮን የሚቆጠሩ ኢትዮጵያውያን የኮሮና ቫይረስ ወረርሽኝን በተመለከተ ራሳቸውን መከላከል የሚያስችላቸውንና ማግኘት የሚገባቸውን መረጃ እያገኙ አይደለም በሚል ከአራት ቀን በፊት ባስነበቡት ጽሁፍ የኢትዮጵያን መንግስት ተጠያቂ አድርገዋል። አሁን ኢትዮጵያ ውስጥ በየትኛውም ሰዓት የተንቀሳቃሽ ስልክ ጥሪ ያደረጉ ኢትዮጵያውያን የኮሮና ቫይረስን ለመከላከል የሚያስችል ትምህርታዊ የጥንቃቄ መልእክቶችን ማግኘት ይችላሉ ካሉ በኋላ፣ ነገር ግን ይህን መልእክት ማግኘት የሚችሉት ስልክ መደወል የቻሉ ሰዎች ብቻ ናቸው ይላሉ። ለሁለት ወር ለሚሆን ጊዜ የስልክና የኢንተርኔት አገልግሎት የተቋረጠባቸው የምዕራብ ኦሮሚያ ኢትዮጵያውያን ግን የዚህ እድል ተጠቃሚ አይደሉም። ምክንያቱም ስልክ መደወል ስለማይችሉ ይላሉ ላቲሺያ። ዳትሻ ባይደር ስለዚሁ ጽሁፋቸውና የድርጅታቸው ቀደም ያለ መግለጫ ከአሜሪካ ድምጽ ተጠይቀው ድርጅታቸው ይህን የኢንተርኔትና የስልክ አገልግሎት መቋረጥን በተመለከተ ባወጣው መግለጫ የምዕራብ ኦሮሚያ የስልክና ኢንተርኔት አገልግሎት መቋረጥ በቤተሰቦች መካከል ሊደረግ የሚገባውን ግንኙነት ማቋረጡን፣ ማህበረሰቡም ለኑሮ የሚያስፈልጉትን ነገር በተገቢው መንገድ እንዳያገኝ እንቅፋት መሆኑን፣ የመብት ጥሰት በመሆኑ ያለውን ስጋ ጋት ማጋራቱን እና መንግስት ያቋረጠውን አገልግሎት እንዲያስቀጥል ድርጅታቸው ሲወተውት እንደነበር አስታውሰዋል። ነገር ግን የአሁኑን ለየት የሚያደርገው የዓለምን ሕዝብ እያጠቃ ስላለው የኮሮና ቫይረስ ወረርሽኝ ማንኛውም ዜጋ ቅድመ ጥንቃቄ እንዲያደርግ ይከላከል መልእክቶች እንዲደርሰው በባለሙያ በሚመከርበት በዚህ ሰዓት በሚሊዮን የሚቆጠሩ ኢትዮጵያውያን መንግስት በጣለባቸው እቀባ ምክንያት መረጃውን እንዳያገኙ ተደርገዋል ይላሉ። አያይዘውም ዓለም አቀፍ የጤና ባለሙያዎች ባለፉት ጥቂት ቀናት በተለያዩ ቦታዎች ከደህንነት ጋር የተያያዙ ገደቦች ቢኖሩ እንኳን ማንኛውም ዜጋ መረጃው እንዲደርሰው የተጣሉት ገደቦች ለመረጃ ሲባል ክፍት ሊሆኑ ይገባል በሚል ምክረ ሀሳብ ሲለግሱ መቆየታቸውን ያስታወሱት ላተሺያ ይህ ወደ ኢትዮጵያ ጉዳይ ሲመለስም መንግስት ዜጎች መረጃ የሚያገኙበትን መረብ ሊያቋርጥ አይገባም ብለዋል። አንዳንድ እድለኛ የሆኑ ግለሰቦች ከቴሌቪዥንና ከምዕራባውያን ሚዲያ መረጃን የማግኘት እድል ሊኖራቸው ይችላል። አንዳንዶች ደግሞ ከራዲዮ የማግኘት አማራጭ ሊኖራቸው ይችላል። ነገር ግን ዋናው ቁልፍ ጉዳይ መንግስት በዛ አካባቢ የሚኖሩ ሁሉም ህዝቦች፣ ሌሎች ኢትዮጵያውያን በስልካቸው የሚያገኙትን መልእክት እንዲያገኙ ማድረግ መቻል አለበት። በተለይ ደግሞ ከዚህ አስከፊ ወረርሽኝ ራሳቸውን እንዴት መጠበቅ እንዳለባቸው የቅድመ መከላከልና የጥንቃቄ መልእክቶችን ማግኘት አለባቸው። በሌላ በኩል የብልጽግና ፓርቲ የኦሮሚያ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በበኩላቸው ህብረተሰቡ መረጃ የማግኘት መብቱ መጠበቅ እንዳለበት ቢታመንም በአካባቢው ያለውን ሁኔታ መረዳት ያስፈልጋል ይላሉ። በመሰረቱ ህብረተሰቡ ለዚህ አሳሳቢ በሽታ ብቻ ሳይሆን በአጠቃላይ ለኑሮውም መረጃ ማግኘት እንዳለበት እኛ እናምናለን። ይሄ ትክክል ነው፣ ግን ደግሞ በአጠቃላይ ያለውን ሁኔታ በደንብ መረዳት ያስፈልጋል። እዛ አካባቢ የረጅም ጊዜ የቆየ የማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ቀውስ የተፈጠረበት አካባቢ ነው። እጅግ በጣም የሚያስከፉ ወንጀሎች የሂምን ራይት ቫዮሌሽን ነበር የተፈጠረው እዛ አካባቢ የሁማን ራይትስ ዎች ተመራማሪዋ ላቲሻ ባይደር በዚህ ቦታ ይፈጸማል ያለውን የመብት ጥሰት አጣርቶ እርምጃ መውሰድ የመንግስት ኃላፊነት ነው ይላሉ። መንግስት በአገሪቱ ሁሉም አካባቢዎች የሚገኙ ዜጎቹን ጤና ላይ ከሚከሰቱ አደጋዎች፣ ከደህንነት ዝጋት፣ ከብጥብጥ የመጠበቅ ኃላፊነት አለበት። አገሪቱና መላው ዓለም ይህ ከፍተኛ የጤና ስጋት ከፊቱ በተጋረጠበት ጊዜ መንግስት ዜጎችና ግለሰቦችን በመላ አገሪቱ ውስጥ ካሉ ስጋቶች ሁሉ መጠበቅም አለበት። በግልጽ እንደምናውቀው እዚህ ከፊት የተጋረጠው የጤና ችግር ብቻ አይደለም አደጋ ነው። እናም ይህ አደጋ በማህበረሰቦች የኑሮ ሁኔታ ላይ ከፍተኛ ተጽዕኖ ያሳድራል። በዚህ ከባድ ጊዜ መንግስት ወደ ንጽጽር መግባቱ ለማህበረሰቡ የሚጠቅም አይደለም። መንግስት ንጽጽር ውስጥ መግባቱን ትቶ ማድረግ ያለበት ዜጎችን በአሁኑ ሰዓት እየተከሰተ ካለው ከዚህ አስከፊ ወረርሽኝ መጠበቅ ብቻ ነው። አቶ ታዬ የኦነግ ሸኔ የተባለ እና በዛ አካባቢ ታጥቆ የሚንቀሳቀስ ያሉት ቡድን በማህበረሰቡ ላይ ለመናገር የሚከብዱ ዘግናኝ የሆኑ ወንጀሎች ሲፈጽም ቆይቷል ብለዋል። ይህን ወንጀል በተጠናከረ ሁኔታ እንዲፈጸም እና መንግስት ወንጀለኞቹን አሳድዶ በቁጥጥር ስር እንዳያውል ደግሞ ዋና መሳሪያ ሆኖ ያገለገለው ስልክና ኢንተርኔት ነው ይላሉ። መረጃ ይለዋወጡበታል ከሩቅም ከቅርብ እና መረጃ መለዋወጥ ብቻ ሳይሆን ይደራጁበታል። በዛ ኢቪን አደረጃጀታቸው ራሱ ከዛ ከግንኙነት መስመር ጋር የተያያዘ የነበረ ሰራዊት እንቅስቃሴ፣ ሌሎች ሌሎች ነገሮች አካባቢ መረጃ በማግኘት ያመልጣሉ፣ መረጃ በማግኘት ጉዳት ያደርሳሉ እና እንቅስቃሴያቸው በዛ ላይ የተመሰረተ ስለሆነ እንቅስቃሴያቸውን ለመግታት ያን ማድረግ አስፈላጊ ነበረ። ስለዚህም ይላሉ አቶ ታዬ፣ አሁን ከላይ እስከታች እየተነጋገሩ የሚሰሩበትን እና ህዝብ የሚያሸብሩበት መረብ ስለተበጣጠሰባቸው በኮሮና ቫይረስ በማሳበብ ኢንተርኔቱን ለማስከፈት የሚያደርጉት ጥረት ነው። ይህ ደግሞ አይሆንም፤ ምክንያቱም መንግስት ተገቢውን መረጃ እየሰጠ ነው፣ አስፈላጊውን እርምጃም እየወሰደ ነው ብለዋል ከጤና ኤክስቴንሽን ሰራተኞች ጋር ሆኖ ህብረተሰቡ ግንዛቤ እንዲያገኝ ስራ እየሰራ ነው። በሬዲዮና በቴሌቪዥን በቂ መረጃ ለህብረተሰቡ፣ በሌሎች መንግስት መዋቅርን በዚህ ጉዳይ ላይ ስራ እየተሰራ ነው። ህብረተሰቡ መረጃ እንዲያገኝ እየተደረገ ነው። ሁለተኛ፣ ከዛ ባሻገር ያለው ካለው የጸጥታ ሁኔታ አንጻር ወደዛ አካባቢ የሚደረገው እንቅስቃሴ የንግዱም፣ የምኑም እጅግ በጣም አናሳ ስለሆነ ትጋቱ ትልቅ አይደለም ያን ያህል። ያም ሆኖ ግን መንግስት ህብረተሰቡ መረጃ እንዲያገኝ ራሱን ከኮሮና ቫይረስ እንዲከላከል በቂ መረጃ እንዲደርሰው በሙሉ አቅሞ እየሰራ ነው፣ እያስተካከለ ነው መንግስት። ስለዚህ ኢንተርኔት መዝጋት ብቻ ሳይሆን፣ እሱን ዘግቶ መቆየት ሳይሆን፣ እዛ ላይ ምንድን ነው ማድረግ የሚችለው ብሎ ከዛ ጋር ተያይዞ የወሰዳቸው ህግ የማስከበር የህግ በላይነትን የማረጋገጥ ሰላም የማስከበር እርምጃዎችን ወስዷል። ብዙ ቦታ ላይ ሰላም አረጋግጧል። የህግ በላይነትም ተከብሯል። ህብረተሰቡ እጅግ በጣም ደስተኛ ነው በዚህ አቶ ታዬ። በመጨረሻ መንግስት የህዝቦቹን ሰላምና ደህንነት በሁሉም አቅጣጫ ለመጠበቅ እየሰራ መሆኑን ገልጸው የምዕራብ ኦሮሚያን ሰላምና ደህንነት በማስጠበቅና መረጃን እንዲያገኙም በማድረግ በኩል ከፍተኛ ስራ እንደሚሰራ ተናግረዋል። ጊዜውን ይፋ ባያደርጉም በቅርቡ የኢንተርኔትና የስልክ አገልግሎትም ይለቀቃል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ